የወጣቶች ዓለም ጤና ይስጥልኝ አድማጮች፣ ይህ በወጣቶች ርዕሰ ጉዳይ ላይ የሚያተኩረውና ለወጣቶች መድረኩን የሚሰጠው ክፍለ ጊዜያችን ነው። የዛሬው ዝግጅት የሚያተኩረው ለምን ወጣት አፍሪቃውያን መሰደድን መረጡ በሚለው ላይ ይሆናል። መቀመጫውን ጆሃንስበርግ ደቡብ አፍሪካ ያደረገና አቺኮቪድስ ፋሚሊ ፋውንዴሽን የተባለ ተቋም ሰሞኑን ያወጣው ጥናት እንደሚጠቁመው ከአፍሪካ ወጣት 60 በመቶ የሚሆነው መሰደድን ይሻል። ተቋሙ ከዚህ ድምዳሜ ላይ የደረሰው ከኢትዮጵያ እስከ ደቡብ አፍሪቃ የሚገኙ በአጠቃላይ የ16 ሀገራት ወጣቶችን ባለፉት ጥርና የካቲት ወራት በአካል ጠይቆ ነው። በዚህም መጠይቅ 5600 ያህል ወጣቶች የተሳተፉ ሲሆን እድሜያቸውም ከ18 እስከ 24 ዓመት ይደርሳል ብሏል ተቋሙ። ወጣቶቹ እንደሚሉት ከሆነ ስደትን የመረጡበት ዋና ምክንያት በሀገራቸው እንቅፋት የሆነባቸው ሙስናና ብልሹ አሰራር ነው ተብሏል። የሀገራቸው መንግስታትም ሙስናን ለማስወገድ በበቂ ሁኔታ እየሰሩ አይደለም ብለው ያምናሉ። ሀገራቸው ወደ ከፋ አቅጣጫ እየተጓዘች ነው ብለው የሚያምኑት ወጣቶች በሀገራቸው መንግስታት ላይ ያላቸው እምነት ተመናምኗል። በመጠየቁ እንደ ተሳተፉት ወጣቶች ከሆነ በሙስና የተዘፈቁት ፖለቲከኞች ላይ ጠንከር ያለ ማዕቀብ ሊጣልባቸው ይገባል። ከዚህም ሌላ ስልጣን መልቀቅን ጨምሮ በአጠቃላይ የመንግስት ስርዓትን ለውጥ ወጣቶቹ ይሻሉ። ይህ ካልሆነ ቢችሉ በሚቀጥሉት አምስት ዓመታት ወደ ሰሜን አሜሪካ ካልሆነ ብሪታንያ፣ ፈረንሳይና ጀርመንን የመሳሰሉ የምዕራብ አውሮፓ ሀገራት መሰደድ ፍላጎታቸው ነው። ኢትዮጵያዊው ወጣት ስብዓት ቢሳካለት ከዚህ ወደ ኋላ እንደማይል ገልጾልናል። አሁን ባለው ሁኔታ ከሀገር መሰደድ ነው የምፈልገው። ያን የምንፈልገው ምክንያት ደግሞ አሁን በዚህ ላይ አሁን ለምሳሌ እኛ አማራ ክልል ያለ ነው። አማራ ክልል ብዙ ሰላም የሌለበት ቦታ ነው። በዛ ላይ እንደ ልብ መስራት መውጣት አይቻልም። ስለዚህ ደግሞ በዚህ ላይ ደግሞ ያው ድሀ ማህበረሰብ ነው መንቀሳቀሱ ምንም ያው የገንዘብ ኢኮኖሚ ምጥረት ስላለብን በዛ አሁን መውጣት እንፈልጋለን። አሁን ስብሀት ሀያ አምስት ዓመቱ ነው። በኮሮና እና በአካባቢው ባለው የሰላም እጦት የተነሳ የተማሩ እስከ አስረኛ ክፍል ብቻ ነው። ምንም እንኳን በአሁኑ ሰዓት በግብርና ስራ ተሰማርቶ የሚገኝ ቢሆንም በማዳበሪያ እጦት ምክንያት ምንም ውጤት የለውም ይላል። ስለሆነም ከጓደኞቹ ጋር ስደትን የመጨረሻ አማራጫቸው አድርገው እያዩ እንደሆነ ነግሮናል። አሁን ለምሳሌ ካናዳ መውጣት የሚፈልግ መውጣት ይቻላል የሚል ምዝገባ መጥቶ ያን ሁላ እየተመዘገብን ነው። አሁን ብዙዎች ተመዝግበናል። አሻራ ምናምን የሚባለው ላይ የመታወቂያ ችግር ደግሞ ቀበሌዎች ስለፈረሱ እኛ ጋር መታወቂያ የሚሰጠን ስላጣን ጭምር ይታደስ መታወቂያ እየተባሉ ነው እንጂ አሁን እሱንም እየተመዘገብ ነበር የቻሉ በህጋዊ መንገድ ያልቻሉ ደግሞ በህገ ወጥ መንገድ ከሀገራቸው ወጥተው ሲሰደዱ ብዙ ጊዜ ይስተዋላል። ሮይተርስ ዜና ምንጭ ባለፈው ሳምንት እንደዘገበው በሺዎች የሚቆጠሩ ስደተኞች በሞሮኮ በኩል አድርገው በመሬት ታቀማመጧ የአፍሪቃ ሀጉር ጫፍ ላይ የምትገኘው የስፔን ግዛት የሆነችው ሴውታ ድረስ ዋኝተው ለመግባት ሞክረዋል። የስፔን መገናኛ ብዙኃን እንደዘገቡት በቀን በአማካይ 700 ያህል ሰዎች በሌሊት ወይም በቀን ሳይቀር ዋኝተው ወደ ሴውታ ይሰደዳሉ። ከፍተኛው ቁጥር የተመዘገበው ከሁለት ሳምንት በፊት ሲሆን በአንድ ቀን 1500 ያህል ስደተኞች ነበሩም ተብሏል። ምን ያህሉ በዚህ ስኬታማ እንደሚሆኑ የስፔን ባለስልጣናት ባይገልጹም ከ150 እስከ 200 የሚደርሱ ስደተኞች ስፔን በየቀኑ ወደ ሞሮኮ መልሳ ትልካለች። እንደ ስፔን ባለስልጣናት ከሆነ በሚቀጥሉት አራት ወራት ብቻ 150 ሺህ ያህል አፍሪካውያን ወደ ስፔን ተሰደው ይገባሉ የሚል ስጋት አላቸው። ወደ ደቡብ አፍሪካው ተቋም ጥናት እንመለስ። ከኢትዮጵያ በተጨማሪ በጥናቱ የተሳተፉት ሀገራት ቦትስዋና፣ ካሜሩን፣ ቻድ፣ ኮንጎ ብራዛቪል፣ ኮዲቮር፣ ጋቦን፣ ጋና፣ ኬንያ፣ ማላዊ፣ ናሚቢያ፣ ናይጄሪያ፣ ሩዋንዳ፣ ደቡብ አፍሪካ፣ ታንዛኒያ እና ዛምቢያ ናቸው። ሰማንያ ሁለት ከመቶ የሚሆኑት በመጠይቁ የተሳተፉት አፍሪካውያን ወጣቶች ቻይና በአፍሪቃ ላይ ያላትን ተጽዕኖ ይደግፋሉ። 79 በመቶ ያህሉም የዩናይትድ ስቴትስን ተጽዕኖ እንደ በጎ ይመለከቱታል። በሌላ በኩል ደግሞ ከሁለት ዓመት በፊት ከተደረገው መጠይቅ ጋር ሲነጻጽር ለአፍሪቃዊነት የሚያቀነቅኑት ቁጥር በመጠኑም ቢሆን ከፍ ብሏል። ተቋሙ እንዳለው ለሕዝቡ ምንም አይነት ጥቅም ሳያስገኝ የሀገራቸው የተፈጥሮ ማዕድን ሀብት በውጭ ኩባንያዎች እየተበዘበዘ እንደሆነ ሰባ ሁለት በመቶ ያህሉ ያምናሉ። አሊ ኢትዮጵያዊ ወጣት ነው። አፋር ክልል ውስጥ በጤና ዘርፍ ተሰማርቶ ይገኛል። ስደትን ከሚያስቡት ወጣቶች መካከል ብቻ ሳይሆን በተግባር ላይ እንደሆነ ነው የነገረን። እኔ እራሴ ልሄድ ነው፣ እራሴ ልወጣ ነው። እኔ እራሴ። ወዴት ነው የምትሄደው? እኔ ከጅቡቲ ወደ ካናዳ የመጀመሪያ ጅቡቲ ጊዜ ከርዳው ቴቼ በዛው በጅቡቲ ዜግነት ዴር ነው። ለመሄድ ያነሳሳ ምክንያት ምንድን ነው? ምክንያቱ ኑሮ ውድነት፣ አሁ ደሞዝ በጊዜ አይከፍልም። ሶስት አራት ሶስት ወር አራት ወር በአንድ ነው የሚሰጠው። በቃ ስለዚህ በኖሮ ምክንያቱ ነው። ቤተሰብ መስታደር አልቻልን ምኝ ከቅመችን ብላሆነ። ኑሮ ዶላር ደግሞ ጨምረዋል እያሉ ሱቆች ደግሞ በጣም በቃ ቃ ላይ ዝም ብሎ ጉዙፍ ሊጨብን አስቸገሩም። ስለዚህ በዚህ በዚህ ምክንያት ነው። ጦረትም አለ፣ የአለም ሰላም የለም፣ ስጋት አለ። አሁን ከሁለት ሺ አስራ አምስት ወዲህ በቃ አንድም የተቀጠረ ሰው የለም። በቃ ትምህርት ጨርሶ ዲግሪያችን የጨረሱ ማስተር የጨረሱ ብዙ ወጣቶች አሉ። አሁን የተቀጥሮ የለም በቃ ቅጥር ቆማል። ሁሌ ማለት ከሁለት ሺ አስራ አምስት ጀምሮ ማለት ነው። እንደው ካናዳ ከሄድክ ምን ማድረግ ነው የምትፈልገው? እኔ ካናዳ ሲሆን መል አፈር ድምፅ መሆን የምፈልገ ቁጥሮ ብዛ ህጅ ማለት ነው እና ደግሞ ሰውን መርዳት ከተሳካልኝ ማለት ነው አሊ ታላቅ ወንድሙ ከእሱ ቀድሞ ወደ ካናዳ እንደተሰደደና ህጋዊ ወረቀት አግኝቶ እየኖረ ስለሆነ አሊም ካናዳ ከገባ በኋላ እንደማይቸገር እንደማይቸገርና እንደሚሳካለት ያምናል። ሌሎች የአፋር ወጣቶችስ? አሊ በርካታ ወጣቶች እየተሰደዱ ነው ይላል። ራሱን የማቃቸው ራሱ ሳውዲ አረቢያ ይሄዳሉ። ራሱ እንደውም አንዱ ተመቶ ተመልሷል። የመላኝ በጥይት መቶት እና ተመልሷል። እኔ ማቃቸው ማለት ነው ሴቶችስ? እና ብዙ ወጣቶች ሴቶች በጣም ሴቶች ከእኛ ጋር ሳይሆን ከዞን አምስት የሚባል ቦታ አለ። አብዛኛው ሴቶች በስደት እየሄዱ ነው። የሉም ማለት ይቻላል። ሀገሪቱ ላይ ሴቶች ራሱ ወረዳው ላይ ሴቶች የሉም ማለት ይቻላል። ዞን ኮማሚ የምትባል ወረዳ ላይ በቃ የሉም የሚባል ደረጃ ነው የደረሱ። ወጣቶች እንዳለ በስደት እየሄዱ ነው። አፋሮች እስካሁን ድረስ እየሄዱ አልነበረም። አሁን በጣም እየሄዱ ነው። ወዴት ነው የሚሄዱት? ሳውዲ አረቢያ። ሴቶቹ ወደ ሳውዲ አረቢያ። ወንዶቹስ? ወንዶቹ በሊቢያ አሁን ብዙ ሰው አሁን በፊዚካ ሾ ብዙ አፋሮች አሁን ብር እያወጣ ራሱ ብዙ እየከፈልን ነው። እንግዲህ በሊቢያ እንትን የተያዙ ማለት ነው። አሁ አምስት መቶ ሺህ ብር ተጠይቀባቸው፣ ሶስት መቶ ሺህ ተጠይቀባቸው ብዙ ወጣቶች አሉ። አሁን አምና ራሱ በባህር ላይ ዘጠኝ ሰው መቷል። አፋር ራሱ ዘጠኝ ወጣት የአፍሪቃውያን ስደትን በተመለከተ በዲደብልዩ ፌስቡክ ገጽ ላይ አስተያየታቸውን ያካፍሉን። በርካታ ኢትዮጵያውያን እንደሚሉት ከሆነ ከኢትዮጵያ መሰደድ የሚፈልጉት ወጣቶች ቁጥር ከተጠቀሰው አማካይ ቁጥር ማለትም 60 በመቶ የበለጠ ሊሆን ይችላል። ኢትዮጵያውያን የሚሰደዱበት ዋና ምክንያትስ ምን ይሆን? ዱች ብለ በቴሌግራም ገጹ ላይ ባደረገው መጠይቅ 1300 ግድማ ሰዎች የተሳተፉ ሲሆን በዋናነት ኢኮኖሚያዊ ምክንያቶችንና ስራ አጥነትን ይጠቅሳሉ። እነዚህም 52 በመቶ ያህሉ ሲሆኑ፣ ፖለቲካና የሀገሪቱ የጸጥታ ሁኔታ የሚሉት ደግሞ 44 በመቶ ያህሉ ናቸው። አራት በመቶ ያህሉ ምክንያቶቹ ሌሎች ሊሆኑ ይችላሉ ይላሉ። ስሙን ያልገለጸልን አንድ ወጣት እንደሚለው ደግሞ በኢትዮጵያ ስደት ይልቁንስ እየቀነሰ ነው። ለዚህ ምክንያት የሚለው ደግሞ አይ አሁን ላይ እኔ እንደምናየው ስደት ያለ አይመስለኝም። ብዙም እየቀነሰ መስለኝ። ማለት ሀገራ ውስጥ ባለው ኮንፍሊክት አማካኝነት ወደ ኮንፍሊክቱ ለመግባትና ማለት ለሀገራችን መታገል ያለ ትን እየጨመረ ስለሆነ ስደቱ ይቀንሳል ብዬ አስባለሁ። እንግዲህ ምክንያቱም አሁን ሀገሪቱ ላይ አስጊ ደረጃ ላይ ስለሆነች እሷ ነጻ እናወጣለን እያለ እያስበ ነው። እኔ እንደምሰማው ኢንፎርሜሽን ይሄን ነው እንግዲህ። በሰሜኑ ጦርነት ምክንያት ትምህርቷን እንዳቋረጠች የገለጸችልን ወጣት ሲሳይ በግሏ ስደትን ባትመርጥም ምክንያቶቹ ግን ግልጽ ናቸው ትላለች። ሁሉም የሚያውቀው ነገር ነው። ማለት አሁን ወጣቱ በአፍላ እድሜም ላይ ስላለ ይመስለኛል ወደ ውጭ ሀገር ወደ ስደት እዱ የሚያልፍለት ደስታ የሚኖር ምናምን ነገር ስለሚመስለው ስደትን አብዛኛው ጊዜ አብዛኛው ወጣት ይመርጠዋል። ለዛ ይመስለኛል እንደዚህ አይነት ውጤት ላይ ሊደርስም የሚችለው ከፍተኛ ውጤት ግማሽ በላይ አማካባቢ የደረሰ በዚህ ምክንያት እና እኛ ኢትዮጵያዎች አንደኛ ችግርም ስላለብን በቃ ያለው ሁኔታም ስለማይመቻችልን ቤተሰብ ጋር ያለው ነገር ስለደስ የማይል ኑሮ ስለማይኖር የውጭ ሀገር ኑሮ የሚያስደስት ስለሚመስለን ነው አብዛኛው ጊዜ ስደትን የምንመርጠው። እያስባሉ እንደራሴ እንደ የአፍሪቃ ልማት ባንክ መረጃ ከሆነ አፍሪቃ እድሜያቸው ከ15 እስከ 35 ክልል ውስጥ የሚገኙ 420 ሚሊዮን የሚጠጉ ወጣቶች የሚኖሩባት አህጉር ስትሆን፣ አንድ ሶስተኛ ያሉ ስራ አጥ ናቸው። የወጣት ህዝብ ቁጥሩም በጎርጎርሲያኑ 2050 ዓ.ም በጥፍ ይጨምራል የሚል ግምት አለ። ለምን ወጣት አፍሪቃውያን መሰደድን መረጡ? በሚል ርዕስ በአንድ ጥናት ላይ ተመርኩዘን የአፍሪቃውያን ወጣቶችን የስደት ፍላጎት ይቃኘንበት የዛሬው የወጣቶች ዓለም ዝግጅት የእስካሁኑ ነበር። ልደት አበበ ነኝ። መልካም ሳምንት።